ማህደር ዜና የታሚል ኤላም ነፃው ጫንበሶች ኤልቲቲኢ በእንግሊዝኛ ምህፃሩ የተሰኘው የሽሪላንካ ደፍጣ ተዋጊ ቡድን በ2009 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው መደምሰሱ ለሕንድ ውቅያኖሲቱ ትልቅ ደሴት የሰላም መረጋጋት ብስራት ሆኖ ነበረ። የድል ማግስት ፖለቲከኞቿ ሲሻኮቱ ግን ህዝብ፣ ቤተ እምነት፣ ሆቴሎቻቸውን የአሸባሪዎች ሲሳይ ያደረጉት እሁድ ሽሪላንካም 26 ዓመት ያደማትን ጦርነት ማቆሟን ባወጀች በሁለተኛው ዓመት የ40 ዓመት ገዥዋን በህዝባዊ ዓመፅና በኔቶ ጦር ቁንቻ ያስወገደችው ሊቢያ ከፓሪስ ለንደን፣ ዋሽንግተን የተነገረው የሰላም ዲሞክራሲ ቃል ተስፋ ለፖለቲከኞቿ ግርሻ ሆኖ እልቅት፣ ፍጅት፣ ጥፋት ያስተፋቸዋል። ከሽሪላንካ ከተል ከሊቢያ ቀደም ብላ በህዝባዊ አመፅ በአማጺ ቡድናት ጦርነት በሀያል ጎረቤቶቿ ጫና ግራ ቀኝ ስትላጋ የቆየችው ዩክሬን ግን እውቅ ኮሚኳን ለመሪነት መርጣም የዲሞክራሲ ስርዓት ጅምርና ጸናች። ይእስ የአፍሪቃ አውሮፖቹ ሀገራት ሰሞናዊ እውነት የፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። የቡድሃ ቅርሶቿ፣ የሐር መንገድ ወይም ሲልክ ሮድ ከሚባለው ጥንታዊ የንግድ ጎዳና እስከ ዘመናዊው የባህር ጉዞ ተፈላጊ የሆነው ስልታዊ አቀማመጧ፣ የሻይ ቅጠል የቅመም ምርቷ የየ ዘመኑን ሀያል ሀገር ትኩረት እንደሳበች ከሶስት ሺህ ዘመን በላይ አስቆጥራለች። ሳይሎን ዛሬ የያዘችውን ስም ሪፐብሊካዊ አስተዳደርና የፖለቲካ ስርዓት ካወጀች ከ1972 ወዲህ ከጥንታዊ ቅርስ፣ ስልታዊ አቀማመጥ፣ ከማራኪ የባህር ዳሮቾቿ ከቅመምርቱ ከቅመም ምርቱ አኩል የፖለቲካዋ መጠላለፍ፣ የነገዶቿ መናቆር፣ የምዕራብ ምስራቆች መሻኮት መለያ ሆናለች። ታሚል የሚባለው ጎሳ በብዛት የሚኖርበትን የሰሜናዊና ምስራቃዊ ግዛቷን ከኮሎምቦ ማዕከላዊ መንግስት አስተዳደር ለመገንጠል የሚፋለመው የታሚል ኤላም ነጻ አውጭ አንበሶች ኤልቲቲኢ በእንግሊዝኛ ምህጻሩ ከተመሠረተ ከ1976 በተለይ ይፋ ጦርነት ከታወጀባት ከ1983 ወዲህ የአያላን መሻኮቻ የእርስ በርስ ጦርነት የሽብር ግድያ ምሳሌ ሆና ነበረ። ፕሬዚደንት ማሂንዳ ራጃ ፓካሳ እንደ ጠቅላይ አዛዥ ሌትናንት ጄኔራል ኋላ ፊልድ ማርሻል ሳራት ፌንሴካ እንደ ጠቅላይ ኤታማዦር ሹም የመሩት ጦር በ2009 የአማጽያኑን ነብር ህልቅት ፈጥርቆ ማጥፋቱ ብዙዎች እንዳሉት ለጥንታዊቱ ስልታዊቱ ውብ ደሴት በእርግጥ ትንሣኤ አይነት ነበረ። ይሁንና ድል አድራጊና የድል ማግስት ፖለቲከኞች የህዝባቸውን ደህንነት፣ የሀገራቸውን ሰላምና አንድነት ከማስከበር ይልቅ አንዱ ሌላውን ጥሎም ስልጣን ለመያዝ ሲጠላለፉ ከጦርነት ሽብር ተላቀቀች በተባለ በአስረኛ ዓመቷ ዘንድሮ የአሸባሪዎች ጥፋት አብነት ሆነች። የሆነውን አናቅም። ስልክ ስንደውል አይመልስም። አሁን መገደሉን ፖሊስ ነገረን። በቦምብ ከተገደሉ ፖሊሶች ያንዱ ታላቅ ወንድም። ዘመኑን በጎርጎሪያኑ አቆጣጠር የሚያሰላው ክርስቲያን የኢየሱስ ክርስቶስን ትንሣኤ ለማክበር ሲታደም እሁድ፣ ያቺ ትልቅ ደሴት 300 ዜጋ እንግዳም ሀገር ጎብኚዎቿን ለአሸባሪዎች ቦምብ ገበረች። ተከታታዩ ፍንዳታ በ1990ዎቹ በየአውቶቡሱ የሚደርሰውን ፍንዳታ ያስታውሰናል፣ ይላሉ ማላህ ዊክሪማ የተባሉ የኮሎምቦ ነዋሪ። የኮሎምቦ ፖለቲከኞች አደጋ እንደሚደርስ ጥቆማ ደርሷቸው እንደነበር በሰፊው እየተነገረ ነው። ይሁንና ፕሬዚደንቱ ከጠቅላይ ሚኒስትሩም፣ ጠቅላይ ሚኒስትሩ ከፕሬዚደንቱ ደጋፊ ሚኒስትሮች ጋር ስለሚሻኮቱ የደረሳቸውን መረጃ አልተጠቀሙበትም። አደጋውን መከላከል ያልቻሉት ወይም ያልፈለጉት የኮሎምቦ ባለስልጣናት አደጋ አድራሹን ለመጠቆም ግን ጊዜ አልፈጀባቸውም። ናሽናል ታውፊክ ጀማዓት፣ ድርጅቱ ብሔራዊ ተውፊቅ ጀማዓት ነው። የሀገር ውስጥ ድርጅት ነው። ከውጭ ጋር ግንኙነት ይኖራል። የጤና ጉዳይ ሚኒስትር ራጂታ ሲናራትመ ነ ዛሬ፣ የመጀመሪያው የዓለም ጦርነት የተጠናቀቀው በአራት ዓመት ጊዜ ውስጥ ነበረ። ሁለተኛው የዓለም ጦርነት የፈጀው ስድስት ዓመት ነው። ብቸኛዋ ልዕለ ሀያል ዩናይትድ ስቴትስ የመራችና ያስተባበረችው ዓለም አሸባሪዎችን ለማጥፋት ጦርነት ካወጀ ግን 18 ዓመቱ፣ ዛሬም ሙስሊሞች በየመስጅዱ፣ ክርስቲያኖች በየአብያተ ክርስቲያኑ፣ ሀገር ጎብኚዎች በየሆቴል ባህር ዳርቻው፣ መንገደኞች በየአውቶብስ ባቡሩ ያልቃሉ። ዓለም ትሸበራለች፣ ሊቢያም አንዷ ናት። በ2011 ሳርኮዚ ከፓሪስ፣ ካሜሮን ከለንደን፣ ኦባማ ከዋሽንግተን፣ ጅብሪል ከቤንጋዚ እንደነገሩም ቢሆን ኖሮ ሰሜን አፍሪቃዊቱ አረባዊት ሀገር ዛሬ የአረብ አፍሪቃ የሰላም ዲሞክራሲ የፍትህ ብልጽግና አብነት በሆነች ነበር። ግን በተገላቢጦሹ ሀብታሚቱ ሀገር ወንበዴዎች በየጎጡ የነገሱባት ጦረኞች የሚፎልሉባት፣ ደካሞች ስደተኞች የሚገረፉ የሚገደሉ የሚረግፉባት፣ ፖለቲከኞች የሚያዋጉባት፣ የምዕራብ ምስራቅ ሀያላን የአረብ ቱጃሮች የሚሻኮቱባት ምድር ሆናለች። የሊቢያ ሕዝብ በረጅም ዘመን ገዢው በኮሎኔል ሙአመር ጋዳፊ ላይ በአደባባይ ከማመጹ ከሰባት ዓመት በፊት የዩክሬን ሕዝብ ሙስናን በደልንና የምርጫ ውጤትን በመቃወም በአደባባይ ተሰልፎ ነበረ። 2004 ብርቱካናማው አብዮት የተባለው ህዝባዊ ተቃውሞ በ2005 ለፕሬዝደንትነት ያበቃቸው ቪክቶር ያኑኮቪች በተራቸው ደም ያፋሰሰ ህዝባዊ አመጽ ኢላማ ሆነው በ2014 ከስልጣን ሲወገዱ የምስራቅ አውሮፓዊቱ ሀገር ለጋ ዲሞክራሲ ተሽመደመደ አሰኝቶ ነበረ። ለሩሲያ ያዳላሉ የሚባሉት ያኑኮቪችን ከስልጣን ያስወገደው የአደባባይ ሰልፍና አመፅ ህዝባዊነቱም፣ ፍትሐዊነቱም፣ ሰላማዊነቱ፣ ከምዕራባውያን መንግስታት ጫና የጸዳነቱም በርግጥ ብዙ እንዳጠያየቀ ነው። የአመፁ ውጤት የሞስኮ መሪዎችን አስቆጥቶ ክሪሚያ የተባለችውን ስልታዊ ግዛት ከዩክሬን እንዲቀሙ የዩክሬን አማጽያንን እንዲያስታጥቁም ምክንያት ሆኗል። በመፁ ማግስት ስልጣን የያዙት የዩክሬን ፖለቲከኞች ትዕግስት፣ ብልሃት ከሁሉም በላይ ከዋሽንግተን ብራሰልስ የተንቆረቆረና የሚንቆረቆርላቸው ሁለንተናዊ ድጋፍ መሰረት ሆኖ ዩክሬን ዩጎዝላቪያን፣ ኢራቅን፣ ሶሪያን ኮንጎን ደቡብ ሱዳንን ወይም ሊቢያን ከመሆን ተርፋለች። ትናንት ያደረገችው የመለያ ፕሬዚደንታዊ ምርጫ ሲታወጅ ደግሞ ተሸናፊ ፖለቲከኞቿ ሽንፈትን በጸጋ መቀበላቸው የ2019 ዩክሬን ከ2004ም ከ2014ም ዩክሬን ብዙ መብሰሏን መስካሪ ነው። ተሸናፊው ፕሬዚደንት ፔትሮ ፖሮሸንኮ። ነጻ ትክክል፣ ዲሞክራሲያዊና ተወዳዳሪ ምርጫ ማድረግ በመቻላችን ደስታ የመግለጽ እወዳለሁ። ዩክሬን አዲስ ከፍተኛ ደረጃ ያለው የዲሞክራሲያዊ የምርጫ ዘመቻ ማስተናገድ መቻሏን አረጋግጣለች። እና የዩክሬን ህዝብ ፍላጎት እቀበላለሁ። ከግባችን ግማሽ መንገድ ላይ ነን። የተሃድሶ አጀንዳችንን መቀጠል አለብን። የዩክሬን ህዝብ ፍላጎት የእስካሁኑ ቀልደኛም አንተ የከእንግዲሁ አንቱ ናቸው። ፕሬዚደንትም ቮሎዲሚር ዜሌንስኪ ያንቫሽ ኦፖነንት ሮ ተፎካካሪያችሁ እንጂ ጠላታችሁ አይደለሁም። የፖለቲካ እውቀትም ልምድም የሌላቸው የ41 ዓመቱ ጎልማሳ የሸማቂዎች ውጊያ፣ ድህነትና ሙስና ተብቶ የያዘውን የዩክሬንን ፖለቲካ ከሁሉም በላይ ከሩሲያ ጋር የተካረረውን እሰጥ አገባ መፍታት መቻል አለመቻላቸው አውሮፖችን እያከራከረ ነው። በ1980 ማብቂያ ዩናይትድ ስቴትስ ውስጥ በተደረገው ምርጫ የቀድሞው የራዲዮ ጋዜጠኛና የፊልም ተዋኝ ሮናልድ ዊሊያም ሬጋን ሲያሸንፉ ትልቂቱ ሀገር ከተዋኝ እጅ ወደቀች የሚል ትችት ወቀሳም ሲጎርፍ ነበረ። ሰውየው ግን የአሜሪካኖችን የወግ አጥባቂ ፖለቲካ ይበልጥ አጥብቀው ከአንጎላ እስከ ኒካራጓ ከበርሊን እስከ ሞስኮ የነበረውን ፖለቲካዊ ስርዓት መነቃቅረው የሶቪየት ሕብረትን ሞት አጣደፉት። ጆርጅ ዊህ ላይቤሪያን እንዴትና ወዴት እንደሚመሯት በእርግጥ ለአሁኑ አይታወቅም። ከኳስ ተጫዋችነት ወደ ፖለቲከኝነት መለወጡ ግን ብዙ የከበዳቸው አይመስልም። ከ1994 ወዲህ ለመጀመሪያ ጊዜ በሰላማዊ ምርጫ በሰላማዊ የስልጣን ሽግግር ለመሪነት የበቁም ፖለቲከኛ ሆነዋል። ሰሞኑን ቢሮአቸውን የወረረው እባብ ግን ለላይቤሪያዎች ሚልኪ ይኖረው ይሆን? የአሸባሪዎች የደፈጣ ተዋጊዎች ጥቃት፣ የካሽሚር ውዝግብ፣ ከህንድ ጋር ያለው ፍጥጫም፣ የአክራሪ ሃይማኖተኞች ጫና የሚያዳክራት ፓኪስታንን ከነ ኒኩሌር ቦምቧ የሚመሩት ጠቅላይ ሚኒስትር ኢምራን ካህን ናቸው። ክሪኬት ተጫዋች ነበሩ። እርግጥ ነው ዶናልድ ትራምፕ እንደ ልዕለ ሀያል ሀገር መሪ ዓለምን እያስተባበሩ መሆን አለመሆኑ ብዙ ያጠያይቃል። ትራምፕ በትክክል መሩም አልመሩ አስተባበሩም ማፈረሱም የአሜሪካ ሕዝብ ፖለቲካን ከባለቤታቸውም ከሴናተርነትም ከውጭ ጉዳይ ሚኒስትርነትም የተማሩትን ሂላሪ ክሊንተንን እምቢኝ ብሎ የመረጣቸው ፕሬዚደንቱ መሆናቸው አያጠያይቅም። ድሮ ግን የቴሌቪዥን ትርኢት አቅራቢና ነጋዴ ነበሩ። ዛሬም ንግዱን አልታወትም። ፖሮሸንኮም ቸኮላታ አምራች ነጋዴ ነበሩ። ቀልደኛው ዜሌንስኪስ ፕሬዚደንት ቢሆኑ ምን ያቅታቸዋል? የማይቻል የለም ይላሉም ሌሎችን ሲመክሩ እናንት የድረ ሶቪየት ሀገራት ሆይ፣ እነግራችኋለሁ፣ እኛን ተመልከቱ፣ ሁሉም ነገር ይቻላል። ቭላዲሚር ኦሌክሳንድሮቪች ዜሌንስኪ መቼም የምር ነው፣ ቀልድ አይሆንም። ነጋሽ መሐመድ ነኝ። ቸር ያሰማን።